እንኳን ደና መጣሽ። ጋዜጠኛ ማዛብሩ እንግዲህ ሸገር ኤፍኤም ትላንት ነው፣ ከዛ በፊት በጨዋታ በዘጠና ሰባት ነጥብ አንድ ፌም በዛ ላይ ነው ብዙ የሰራሹ ብዬ ማስታውሰው። ከጋዜጠኝነት ጋር በተያያዘ የመጣችሁበት መድረክ እንዴት ነበረ? የነበረውን ነገር ሲባጭሩ ግለጭልን። እኔ ጋዜጠኛ ነኝ ብዬ ራሴን አልጠራም። ሚዲያ ላይ የሚሰራ ሰው ብዬ ነው ራሴን። በተለይ ደግሞ ሬዲዮ ላይ ፕሮግራም አቀርባለሁ ነው ምለው። ጋዜጠኝነትን በጣም ስለማከብረው መሆን አለበት እንደዚህ ምለው እና በበቂ ሁኔታ ጋዜጠኛ ሁኝ የሰራው ብዬ አላምንም። ከዚህ ልጀምር፣ ግሎባል ሚዲያ ፎረም ላይ ዘንድሮ ገና ነው ተጋብዘን የመጣ ነው። እንደዚህ አይነቶቹ መድረኮች አንድ ጥሩነታቸው በአለም ላይ ሚዲያን ጋዜጠኝነትን በሚመለከት ያሉትን ጥያቄዎች እያነሱ የተለያየ አቅጣጫ ውይይት ይካሄድባቸዋል፣ እና ይህም መድረክ እንደዛ ሆኖ ያገኘሁት። ለምሳሌ ፖለቲካና ጋዜጠኝነትን፣ አክቲቪዝምን ውይይት ነበረ። ይሄ አንዱ ትልቁ ጉዳይ ይመስለኛል። በዓለም ላይ እንደገና ደግሞ ሚዛናዊ ስለመሆንና ስለ አንድ ወገን ደጋፊ ስለሆኑ ሚዲያዎችም እንደዚሁ ውይይት ነበር። ሌላው ደግሞ ኤንቫይሮንመንትን በሚመለከትም እንደዚሁ ውይይት ነበር። እንደሰማሁት አንችም የአካባቢ ጥበቃ የአየር ንብረት ጉዳይ ብዙ ያስደስትሻል። እንዲ እንዲህ አይነት ውይይቶች አሉ እና እኛም ሀገር የምመኘው ነገር ነው። ሚዲያን በሚመለከት ጋዜጠኝነትን በሚመለከት የወቅቱን ጥያቄዎች በሚመለከት በዓለም አቀፍ ደረጃ ያሉትን ተገናኝቶ እንደዚህ መወያየት በጣም አስፈላጊ ነው ብዬ አስባለሁ። ከተለያዩ ሀገሮች የመጡ ሰዎች ናቸው። ከአፍሪካም በጣም ብዙ ተሳታፊዎች ነበሩ። ከኢትዮጵያም እንደዚሁ ለመጀመሪያ ጊዜም ቢሆን ሶስት የሚዲያ ድርጅቶች ተሳትፈዋል። ጥሩ ውይይት ሆኖ አግኝቸዋለሁ። በነገሮች ላይ ማዛ ከኢትዮጵያ የመጀመሪያ አይደላችሁም እናንተ። በየአመቱ ጥቂት ለማይባል ጊዜ የተለያዩ ጋዜጠኞች ተሳትፈዋል። እንደ ወዶቼ ቨለን ስትመለከቹ በአጠቃላይ ቦን ከተማን እንዴት አየሻል? እንግዲህ የጀርመን ድምፅ ሬዲዮ ከልጅነታችን ጀምሮ አስራ አንድ ሰአት ላይ ብዙ ጊዜ ልጅ ሆነሽ ወይ ከትምህርት ቤት ወደ ቤት የምትሄጅበት ሰዓት ነው። በመንገድ ላይ ስትሄጅ ሱቅ ውስጥ ተከፍቶ ትሰሚያለሽ። ቤተሰብ ውስጥ የጀርመን ድምፅ ሬዲዮን ሰማችሁ ወይ? ዛሬ ምን አለ ተብሎ ይባላል። ከኢትዮጵያ ሬዲዮ ባልተናነሰ ሁኔታ የጀርመን ድምፅ ሬዲዮ አብሮን ያደገ ነው ብዬ ነው የማስበው። የመግቢያዋ ደወላለች፣ እሱን ስትሰሚ ትዘጋጃለሽ። እና መምጣቴ በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው እዚህ ስካፍልም የመጀመሪያ ሆኖ ማለት ነው። ልክነች እንደ አንድ ባይተዋር እንዳልሆነ እንደ ተለመደ የሬዲዮ ጣቢያ ነው። ብዙ ሰዎችም እዛ እናውቃለን ከጌታቸው ደስታ ጀምሮ አሁንም ጌታቸው ተድላ እነ ነጋሽ መሐመድ እና አንችም ራስሽ መገናኘታችን በጣም ደስ ብሎኛል። ዶቼ በለን በጣም በዚህ መንገድ በሙያተኞች በኩል ሙያተኝነትን ያስተምራል ብዬ አስባለሁ። እና መሰግናለን። ግሩም ነው። እንግዲህ ምንድን ነው ይዤ የሚሄደው ከዚህ ስብሰባ ብለች ታስቢያለሽ? ለሸገሬፍ ወይም በግል በአጠቃላይ ደግሞ ለኢትዮጵያ የመገናኛ ብዙኃን አውድ አሁን የተጀመረ የለውጥ እንቅስቃሴ አለ። ሚዲያው ተነቃቃበት ሁኔታ አለ ይሄ መነቃቃት ግን ከሙያተኝነት ስነ ምግባር ጋር አብሮ መሄድ ያለበት ብዬ አምናለሁ። ከሙያተኛነት ጋር ስነ ምግባሩን ይዞ ህዝብ የማገልገልን ኃላፊነትም ተሸክሞ ስለ መስራት ይህንን ነው እንግዲህ ይ የሚሄደው ብዬን ማስበው ቀደም ብዬ እንደተናገርኩት እኛም ሀገር ሚዲያው እርስ በራሱ የሚወያይበትና የሚነጋገርበት መድረክ ያስፈልገዋል ብዬ አምናለሁ። ይህን ለመፍጠር እንሞክራለን እንግዲህ ከሚስማሙ ከሌሎች ከሚተባበሩ ጋር ማለት ነው እንደው ባጭሩ ካለፉት ዓመታት ወዲህ እንበል ከአንድ ዓመት በፊት የነበረው ሁኔታ ኢትዮጵያ ለጋዜጠኞች እንደ እስር ቤት የምትታይ የሆነችበት ወቅት ነበር። አሁን ደግሞ ባለፈው አንድ ዓመት ፈታ ብሎ ጭራሽ የዓለም የፕሬስ ነፃነት ቀን ኢትዮጵያ ውስጥ ተከብሯል። ነፃነቱን እንዴት ነው በመገናኛ ብዙኃን ውስጥ የቆየሽ ሰው ስለሆንሽ እንዴት አጣጣማችሁት? እንዴት ትገልጨዋለሽ ይሄን ወቅት? ነፃነት በጣም አስፈላጊ ነው። ለሚዲያ ሰዎች በሰሩት ለሚዲያ ባቀረቡት ነገር መታሰርም የለባቸውም። እርግጥ እንደ ማንኛውም ሙያ ይህም ተጠያቂነት አለበት፣ ስነ ምግባር አለው፣ መጠየቅ አለ በዚህም። ነገር ግን ሰዎች በሰሩት ስራ አላግባብ እስር ቤት መግባት የለባቸውም። ያ ሸክም ነበር ለሁላችንም። አሁን ያ ነፃነት በዚህ መንገድ እንደ ትልቅ ነገር እቆጥረዋለሁ። ነፃነት ዝም ብሎ የሚሰጥ ነገርም አይመስለኝም። ያንን መጠበቅ መንከባከብ አጥብቆ መያዝ አስፈላጊ ነው ብዬ አምናለሁ። የራሱ የሙያው ባለቤት ጥንቃቄ ያስፈልጓል። ይህንን መጠበቅ የኛ ፋንታ ነው ብዬ አምናለሁ። ስርዓት እንዲኖረው ማድረግ፣ ሙያተኛነትን ማክበር፣ ስነ ምግባርን ማክበር ይጠበቃል ብዬ አስባለሁ። በእኛ በኩል ማዛብሩ ከሸገር ኤፍኤም ዶች በለመተሽ ለጥቂት ደቂቃም ቢሆን ከእኛ ጋር መወያየት ስለቻልሽ አመሰግናለሁ። እግዚአብሔር ያክብርልኝ።